ኦሪት ዘሌዋውያን ምዕራፍ አስራ ሶስት ። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ማናቸውም ሰው በሥጋው ቁርበት ላይ እባጭ ወይም ብጉር ወይም ቋቁቻ ቢታይ በሥጋው ቁርበት እንደ ለምጽ ደዌ ቢመስል ወደ ካህኑ ወደ አሮን ወይም ከካህናቱ ልጆች ወደ አንዱ ያምጡት። ካህኑም በሥጋው ቁርበት ያለውን ደዌ ያያል፣ ጠጒሩም ተለውጦ ቢነጣ ደዌውም ወደ ሥጋው ቁርበት ቢጠልቅ እርሱ የለምጽ ደዌ ነው። ካህኑም አይቶ እርኩስ ነው ይበለው። ቋቁቻውም በሥጋው ቁርበት ላይ ቢነጣ ከቁርበቱም የጠለቀ ባይመስል ጠጉርም ባይነጣ ካህኑ የታመመውን ሰው ሰባት ቀን ይዘጋበታል። በሰባተኛውም ቀን ካህኑ ያየዋል። እነሆም ደዌው በዐይኑ ፊት እንደነበረ ቢሆን በቁርበቱም ላይ ባይሰፋ ካህኑ ሰባት ቀን ደግሞ ይዘጋበታል። ደግሞ በሰባተኛው ቀን ካህኑ ያየዋል፣ እነሆም ደዌው ቢከስም ደዌውም በቁርበቱ ላይ ባይሰፋ ካህኑ ንጹሕ ነው ይለዋል። እከክ ነው። ልብሱንም አጥቦ ንጹሕ ይሆናል። ስለ መንጻቱ በካህኑ ዘንድ ከታየ በኋላ እከኩ በቁርበቱ ላይ ቢሰፋ እንደገና ሊታይ ወደ ካህኑ ይቀርባል። ካህኑም ያያል እነሆም እከኩ በቁርበቱ ላይ ቢሰፋ ካህኑ ርኩስ ነው ይለዋል፣ ለምጽ ነው። የለምጽ ደዌ በሰው ውስጥ ቢሆን እርሱን ወደ ካህኑ ያመጡለታል። ካህኑም ያያል እነሆም በቁርበቱ ላይ ነጭ እባጭ ቢሆን ጠጉሩም ተለውጦ ቢነጣ ሥጋውም በእባጩ ውስጥ ቢያዥ እርሱ በሥጋው ቁርበት ላይ አሮጌ ለምጽ ነው። ካህኑም ርኩስ ነው ይለዋል፣ እርሱ ርኩስ ነውና አይዘጋበትም። ለምጹም በቁርበቱ ላይ ሰፍቶ ቢወጣ ለምጹም የታመመውን ሰው ቁርበቱን ሁሉ ከራሱ እስከ እግሮቹ ድረስ እንደ ከደነው ለካህኑ ቢመስለው ካህኑ ያያል። እነሆም ለምጹ ሥጋውን ሁሉ ቢከድን የታመመውን ሰው ንጹሕ ነው ይለዋል። ሥጋው ሁሉ ፈጽሞ ተለውጦ ነጭ ሆኖአል፣ ንጹሕ ነው። የሚያዠውም ሥጋ ግን ሲታይበት ርኩስ ይሆናል። ካህኑም የሚያዠውን ሥጋ አይቶ ርኩስ ነው ይለዋል። የሚያዠው ሥጋ ለምጽ ነውና ርኩስ ነው። ነው የሚያዠውም ሥጋ ተለውጦ ቢነጣ እንደገና ካህኑ ይመጣል። ካህኑም ያየዋል። እነሆም ደዌው ቢነጣ ካህኑ የታመመውን ንጹሕ ነው ይለዋል። ንጹሕ ነው። በሥጋውም ቁርበት ላይ ቁስል ቢሆንና ቢሽር በቁስሉም ስፍራ ነጭ እባጭ ወይም ቀላ ያለ ቋቁቻ ቢወጣ በካህኑ ዘንድ ይታያል። ካህኑም ያያል። እነሆም ወደ ቁርበቱ ውስጥ ጠልቆ ቢታይ ጠጉሩም ተለውጦ ቢነጣ ካህኑ እርኩስ ነው ይለዋል። የለምጹ ደዌ ነው ከቁስሉ ውስጥ ወጥቶአል። ካህኑም ቢያየው ነጭም ጠጉር ባይኖርበት ወደ ቁርበቱም ውስጥ ባይጠልቅ ነገር ግን ቢከስም ካህኑ ሰባት ቀን ይዘጋበታል። በቁርበቱም ላይ ቢሰፋ ካህኑ እርኩስ ነው ይለዋል። ደዌ ነው ቋቁቻው ግን በስፍራው ቢቆም ባይሰፋም የቁስል ጠባሳ ነው፣ ካህኑም ንጹሕ ነህ ይለዋል። በሥጋውም ቁርበት የእሳት ትኵሳት ቢኖርበት በተቃጠለውም ስፍራ ነጭ ወይም ቀላ ያለ ቋቁቻ ቢታይ ካህኑ ያየዋል። እነሆም በቋቆቻው ጠጉር ተለውጦ ቢነጣ ቁርበቱም ውስጥ ቢጠልቅ ለምጽ ነው፣ ከተቃጠለውም ስፍራ ወጥቶአል። ካህኑም ርኩስ ነው ይለዋል። የለምጽ ደዌ ነው። ካህኑም ቢያየው በቋቁቻው ነጭ ጠጉር ባይኖር ወደ ቁርበቱም ባይጠልቅ ነገር ግን ቢከስም ካህኑ ሰባት ቀን ይዘጋበታል። ካህኑም በሰባተኛው ቀን ያየዋል። በቁርበቱም ላይ ቢሰፋ ካህኑ ርኩስ ነው ይለዋል። የለምጽ ደዌ ነው። ቋቆቻውም በስፍራው ላይ ቢቆም በቁርበቱም ላይ ባይሰፋ ነገር ግን ቢከስም የትኵሳት እባጭ ነው። የትኩሳትም ጠባሳ ነውና ካህኑ ንጹሕ ይለዋል። ማናቸውም ወንድ ወይም ሴት በራሱ ወይም በአገጩ ደዌ ቢኖርበት ካህኑ ደዌን ያያል። እነሆም ወደ ቁርበቱ ቢጠልቅ በውስጡም ቀጭን ብጫ ጠጉር ቢኖርበት ካህኑ ርኩስ ነው ይለዋል፣ ቆረቆር ነው የራስ ወይም የአገጭ ለምጽ። ካህኑም የቈረቈሩን ደዌ ቢያይ ወደ ቁርበትም ባይጠልቅ ጥቁርም ጠጉር ባይኖርበት ካህኑ የቈረቈር ደዌ ያለበትን ሰው ሰባት ቀን ይዘጋበታል። ካህኑም በሰባተኛው ቀን ደዌውን ያያል። እነሆም ቈረቈሩ ባይሰፋ በውስጡም ብጫ ጠጉር ባይኖር የቈረቈሩም መልክ ወደ ቁርበት ባይጠልቅ ይላጫል፣ ቈረቈሩ ግን አይላጭም። ካህኑም ቈረቈር ያለበትን ሰው ሰባት ቀን ደግሞ ይዘጋበታል። ካህኑም በሰባተኛው ቀን ቈረቈሩን ያያል፣ እነሆም ቈረቈሩ በቁርበቱ ላይ ባይሰፋ መልኩም ወደ ቁርበቱ ባይጠልቅ ካህኑ ንጹሕ ነህ ይለዋል። ልብሱን አጥቦ ንጹሕ ይሆናል። ከነጻ በኋላ ግን ቈረቈሩ በቁርበቱ ላይ ቢሰፋ ካህኑ ያየዋል። እነሆም ቈረቈሩ በቁርበቱ ላይ ቢሰፋ ካህኑ ቢጫውን ጠጉር አይፈልግም፣ ርኩስ ነው። ቈረቈሩ ግን በዐይኑ ፊት እንደ ነበረ ቢሆን ጥቁሩም ጠጉር ቢበቅልበት ቈረቈሩ ሽሮአል፣ እርሱም ንጹሕ ነው። ካህኑም ንጹሕ ነህ ይለዋል። ማናቸውም ወንድ ወይም ሴት በሥጋው ቁርበት ላይ ነጭ ቋቁቻ ቢኖርበት ካህኑ ያያል። እነሆም በሥጋቸው ቁርበት ላይ ያለው ቋቁቻ ፈገግ ቢል አጓጎት ነው፣ ከቁርበቱ ውስጥ ወጥተዋል፣ ንጹሕ ነው። የሰውም ጠጉር ከራሱ ቢመለጥ እርሱ ቡሃ ነው፣ ነገር ግን ንጹሕ ነው። ጠጉሩን በግንባሩ ቢመለጥ እርሱ ራሰ በራ ነው፣ ነገር ግን ንጹሕ ነው። በቡሃነቱ ወይም በራሰ በራነቱ ነጭ ወይም ቀላ ያለ ደዌ ቢኖርበት እርሱ ከቡሃነቱ ወይም ከራሰ በራነቱ የወጣ ለምጽ ነው። ካህኑም ያየዋል። እነሆም የደዌው እብጠት በሥጋው ቁርበት ላይ የሆነ ለምጽ መስሎ በቡሃነቱ ወይም በራሱ በራነቱ ነጭ ወይም ቀላ ያለ ቢሆን ለምጻም ሰው ነው፣ እርኩስ ነው። ካህኑ በእርግጥ እርኩስ ነው ይለዋል። ደዌ በራሱ ነው። የለምጽ ደዌ ያለበት ሰው ልብሱ የተቀደደ ይሁን፣ ራሱም የተገለጠ ይሁን፣ ከንፈሩንም ይሸፍን፣ እርኩስ እርኩስ ነኝ ይበል። ደዌው ባለበት ዘመን ሁሉ እርኩስ ይሆናል። እርሱ እርኩስ ነው፣ ብቻውን ይቀመጣል፣ መኖሪያውም ከሰፈር በውጭ ይሆናል። የለምጽም ደዌ በልብስ ላይ ቢሆን ልብስም የበግ ጠጉር ወይም በፍታ ቢሆን በድሩ ወይም በማጉ ላይ ቢሆን በፍታ ወይም የበግ ጠጉር ቢሆን አጎዛ ወይም በአጎዛ የሚደረግ ነገር ቢሆን ደዌው በልብሱ ወይም በአጎዛው ወይም በድሩ ወይም በማጉ ወይም በአጎዛው በሚደረገው ነገር አረንጓዴ ወይም ቀይ ቢሆን የለምጽ ደዌ ነው፤ ለካህኑ ይታያል። ካህኑም ደዌውን አይቶ ደዌው ያለበትን ነገር ሰባት ቀን ይዘጋበታል። በሰባተኛውም ቀን ደዌውን ያያል። ደዌውም በልብስ ላይ ወይም በድሩ ወይም በማጉ ወይም በአጎዛው ወይም በአጎዛው በሚደረግ ነገር ቢሰፋ ደዌው እየፋገ የሚሄድ ለምጽ ነው። ርኩስ ነው። ልብሱን ያቃጥል። ድሩ ወይም ማጉ የበግ ጠጉር ወይም በፍታ ቢሆን ወይም ከአጎዛው የተደረገ ቢሆን ደዌ ያለበት ሁሉ እየፋገ የሚሄድ ለምጽ ነውና በእሳት ይቃጠል። ካህኑ ቢያይ እነሆም ደዌው በድሩ ወይም በማጉ ወይም ከአጎዛ በተደረገ ነገር ቢሆን በልብሱ ላይ ባይሰፋ ካህኑ ደዌ ያለበትን ነገር እንዲታጠብ ይዘዝ ሌላም ሰባት ቀን ይዘጋበታል። ደዌውም ከታጠበ በኋላ ካህኑ ያያል። እነሆም ደዌው መልኩ ባይለውጥ ባይሰፋም፣ ርኩስ ነው፣ በእሳት አቃጥለው። ምልክቱ በውስጥ ወይም በውጭ ቢሆን እየፋገ የሚሄድ ደዌ ነው። ካህኑም ቢያይ እነሆም ደዌው ከታጠበ በኋላ ቢከስም ከልብሱ ወይም ከአጎዛው ወይም ከድሩ ወይም ከማጉ ይቅደደው። በልብሱም ወይም በድሩ ወይም በማጉ ወይም ከአጎዛው በተደረገ ነገር ላይ ደግሞ ቢታይ የወጣ ለምጽ ነው፣ ደዌው ያለበትን ነገር አቃጥለው። አንተም ካጠብኸው ልብስ ወይም ከድሩ ወይም ከማጉ ወይም ከአጎዛው ከተደረገው ነገር ላይ ደዌው ቢጠፋ ሁለተኛ ጊዜ ይታጠባል፣ ንጹሕም ይሆናል። በበግ ጠጉር ልብስ ወይም በበፍታ ወይም በድሩ ወይም በማጉ ወይም ከአጐዛ በተደረገ ነገር ላይ ቢሆን ንጹሕ ወይም ርኩስ ያሰኝ ዘንድ የለምጽ ደዌ ሕግ ይህ ነው።